የኢትዮጵያ ብሔራዊ ምርጫ ቦርድ ስድስተኛውን ሀገራዊ ምርጫ በጥራት ለማስፈጸም ያደረገውን ቴክኒካዊ ዝግጅት ተፎካካሪ ፓርቲዎች አመሰገኑ። አንዳንድ ፓርቲዎች ደግሞ አሁንም መፍትሄ የሚሹ ችግሮች እንዳሉ አመለከቱ። መለስካቸው አምሃ ዝርዝራለው። ቦርዱ ዛሬ ከፖለቲካ ፓርቲዎች ከፍተኛ መራር አባላት ጋራ በምርጫ ጉዳዮች ዙሪያ ባዘጋጀው ውይይት ያከናወናቸውን ልዩ ልዩ ተግባራት አቅርበዋል። ቦርዱ ምርጫ ኦፐሬሽን፣ በሲቪክና በመራጮች ትምህርት፣ በስልጠና፣ በፖለቲካ ፓርቲዎችና በውጭ ግንኙነቶች ላይ የተከናወኑ ስራዎችን ለተፎካካሪ ፓርቲዎች በባለሙያዎቹ በኩል አስተዋውቋል። ከዚህም ባሻገር የእጩዎችን ምዝገባና መሟላት የሚገባቸውን መስፈርቶች ይኸው የሕግ ማዕቀፍን መሠረት አድርጎ የተከናወነው የእጩዎች ምዝገባ በዲጂታል ቴክኖሎጂ አሰራር እንዴት ባላኳን እንደሚካሄድም ባለሙያዎቹ አሳይተዋል። ቦርዱ በአጭር ጊዜ ውስጥ ይህን ማከናወኑን ፓርቲዎቹ ቢያመሰግኑም ቴክኒካዊ ብቃቱ ግን ሊፈታቸው የማይችሉ ችግሮች አሁንም ከፊታችን ተለቅነዋል ለሚሉ ፓርቲዎችም ድምፃቸውን አሰምተው ነበረ። የኦሮሞ ፌዴራላዊ ኮንግሬስ መሪ ፕሮፌሰር መረራ ጉዲና ግን ቴክኒካል ስራው ያልመለሳቸው ወይም መመለስ የማይችላቸው ሁለት ነገሮችን በድርጅታችን አንፃር ለማንሳት ነው። አንደኛው ለምርጫ ቦርድም ደጋግመን ጽፈናል፣ በመግለጫዎቻችንም አሳውቀናል፣ ለተለያዩ መንግስት አካላትም ደጋግመን አሳውቀናል። ብሔራዊ መግባባት እዚህ ሀገር ካልተካሄደ በስተቀር ይህ ምርጫ ሰላማዊና ዲሞክራቲክ ኢትዮጵያ የምትወለድበት ምርጫ አይመስለኝም ሁን አስራ አንደኛው ሰዓትም ቢሆን ይሄ ጥያቄ ምርጫ ቦርድም እያገዘን ቢሆን እዚህ ያሉትም የመንግስት ተወካዮች ይህንን ቢመካከሩበትና ይሄ ምርጫ ሰላማዊ እና ዲሞክራቲክ ኢትዮጵያ የምትወለድበት ብሔራዊ መግባባት እንዲፈጠር ደግሜን እንጠይቃለን። በዚህ እያመሰገንኩኝ ማለት ነው። የኦሮሞ ነፃነት ግንባር ተወካይም ተመሳሳይ ጥያቄ አንስተዋል። እኛ እንደምናውቀው እንግዲህ በኦሮሚያ ከሚንቀሳቀሱት አሁን እውቅና ያገኙት ሶስቱ የተፎካካሪ ፓርቲዎች አንዱ ነ እና ከፍተኛው ቅሬታ የምናቀርበው ሆነ የዋና ቢሯችን እስከ ዛሬ ድረስ ለስድስት ወር ተዘግቶ ሊቀመንበሩ በኃይል በፖሊስ ኃይል ከቢሮ ወጥቶ እስካሁን ድረስ በአዲስ አበባ ፖሊስ ቁጥጥር ስር መኖሩ እየታወቀ ያማድራሻ የጠፋ ሳይሆን እናንተ መታችሁ ገምግማችሁ የሰጣችሁት ወረቀት ሆኖ ሳለ እነዚህ መፍትሄው ባልተሰጠ ሁኔታ እዚህ ግን እንደተሰጠና ችግሮች እንደሌሉ ተደርጎ የቀረበው ነገር በእውነት ቦርዱ ኃላፊነቱን በመወጣት ረገድ ከፍተኛ ለት እያሳየ መሆኑን ነው ያሳየ እና በምን አግባብ ነው የሦስትዮሽ መድረክ ተደርጎ በኦሮሚያ ያሉት ፓርቲዎች ቅሬታቸውን ጨርሰዋል የተባለበት አልገባኝም። ማብራሪያ ልሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ብርቱካን ሚደቅሳ ይህን በተመለከተ ማብራሪያ ሰጥተዋል። በእሳቸው አባባል ቦርዱ እነዚህን አስተዳደራዊ በደሎች ደርሰውብናል የሚሉ ቅሬታዎችን እያንዳንዳቸውን መመልከት ከተቻለ ውጤት የተገኘባቸው እንዳሉም አስታውሰው፣ ሌሎች ደግሞ እንዳልተሳኩ ገልጸዋል። ያው በአብዛኛው የፖለቲካ ፓርቲዎቹ አባላት ጉዳይ በብዙ ዝርዝር ቢቀርብም በፍርድ ቤት ተይዟል የሚል ነገር ከገዢው ፓርቲ ጋር ይቀርባል። ስለዚህ በእኛ በኩል እኛም እንደ አንድ ህገ መንግስታዊ ተቋም ስራ አለን እና እሱን እንሰራለን። ፍርድ ቤት ደግሞ የራሱ ስራ አለው እና ልክ ፍርድ ቤት ላይ እየታየ ያለውን ነገር እንዴት ነው ትክክል ነው አደለም ወይ ብሎ ለማየት ስልጣኑም የለንም ፍላጎትም የለንም። አንዱ እሱ ነው። ፓርቲዎች በጣም ብዙ ሰዎች ታስረውብናል ብለው በተደጋጋሚ ቢያቀርቡም ወደፊት እንደው መፍትሄ ነው የሚባል ነገር መስጠት ያልቻለው ማለት ነው፣ በፍርድ ቤት ጉዳዮች ላይ ምን ማድረግ ስለማንችል። ከዚህ ባለፈ ደግሞ ተፎካካሪ ፓርቲዎች ከገዢው ፓርቲ ጋር በተያያዘ የሚከሰተውን ችግር በውይይት ለመፍታት ምርጫ ቦርድ ያቀረበውን የሶስትዮሽ ውይይት ዘዴ አስታውሰዋል። ወደ ፍርድ ቤቱ ወደ ዋናው ክርክር ሳይሆን ጓዳዊ በሆነ ሁኔታ ሁለቱም የተወሰነ ተቀባብለው ና ክርክር እናንተ አጥፍተሃል ምናምን ከሚለው ከመካሰስም መለስ ባለ ሁኔታ አንዱ የአንዱን ችግር አሳይቶት በየቦታው ፖሊሶችም ዓቃቤ ሕጎችም ያላቸውን ጉድለት ሁላችንም የምናውቀው ነው። ራሱ ገዥውን ፓርቲ ማወቅ አለበት። ፓርቲዎቹን ጉድለት አያጡም። እና ያንን በተቀበለ አይነት መንፈስ ዝርዝሮቹን ሁለቱም እንዲያዩ በእኛ አጋዥነት ሞክረናል። በኦሮሚያ ላይ ሞክረናል። በቤንሻንጉል ላይ ሞክረናል። በደቡብ ላይ ፓርቲዎቹ ያነሷቸው የተለያዩ የአሰራር ጥያቄዎችም የቦርዱ ኃላፊዎችና ባለሙያዎች መልስ ሰጥተውባቸዋል። ለስድስተኛው ሀገር አቀፍ ምርጫ የእጩዎች ምዝገባ የሚጀመረው ከየካቲት ስምንት ቀን አንስቶ እንደሆነ ቦርዱ ቀደም ሲል መግለጫ መስጠቱ ይታወሳል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ